ሳይንስና ቴክኖሎጂ ከተመሰረተ አንድ ምዕት ዓመት ያለፈው ባክልስ የተሰኘው የኔዘርላንድስ ኩባንያ በዳቦ ምርቶቹ ዝናን ያተረፈ ነው። 2000 ገደማ የምርት አይነቶች አሉኝ የሚለው ይህ ኩባንያ በ115 ዓመት ታሪኩ ከምርት ግብአቶች ጋር በተያያዘ የተከሰሰው አንዴ ብቻ መሆኑን ይገልጻል። ይህን ብቸኛ ክስም ቢሆን ሶስት ዓመት ከፈጀ የፍርድ ቤት ክርክር በኋላ ውድቅ አስደርጓል። እንዲያም ቢሆን ግን ኩባንያው እዚህ ሁሉ ውዝግብ ውስጥ ያስገባውን የምርት ግብዓት ችላ አላለም። ይልቁንም ይህን ግብዓት ተጠቅሞ የሚያመርተውን አዲስ አይነት ዳቦ በመጪው ወር ተጠቃሚዎች ዘንድ ለማድረስ ሽር ጉዱን ተያይዞታል። የባክልስ ኩባንያን ፈተና ውስጥ ከቶት የቆየው ግብዓት የኢትዮጵያውያንና ኤርትራውያን መለያ ተብሎ የሚታወቀው ጤፍ ነው። የኔዘርላንድሱ ኩባንያ ከጤፍ የሚጋገር ዳቦን ለማምረት የወሰነው የዛሬ ሶስት ዓመት ግድም ነበር ለዳቦ ምርቱ የሚውለውን ግብዓትም የጤፍ ዱቄትን በኔዘርላንድስ በማከፋፈል ከሚታወቀው ሚሌትስ ፕሌይስ ከተሰኘው ኩባንያ ለመውሰድ ስምምነት ላይ ደርሶ እንቅስቃሴ ይጀምራል። ይህኔ ባክልስ ያልጠበቀው ተግዳሮት ከፊቱ ይደቀናል። የባክልስ ኩባንያ ማኔጂንግ ዳይሬክተር ሮናልድ ሜንቲንግ በወቅቱ የገጠማቸውን ያስረዳሉ። ባንክ አካውንትስ ወር ብሎክድ ባይ ዘ ካምፓኒ ኤንሸንት ግሬን የባንክ አካውንቶቻችን አንሸንት ግሬን በተባለ ኩባንያ እንዲታገድ ተደረገ። አንሸንት ግሬን ጤፍን ተጠቅማቸዋል በሚል የከሰሰን ኩባንያ ነው። ጤፍን ለምርቶቻችን በግብአትነት እንዳንጠቀም የሚከለክሉ ሁለት የባለቤትነት መብት እንዳሏቸው አመልክተው ነበር። አንሽንት ግሬን ኩባንያ የጠቀሳቸው የባለቤትነት መብቶችን እንዴት ለማግኘት እንደበቃ ለመረዳት 16 ዓመት ወደ ኋላ መጓዝ ግድ ይላል። ያኔ የኢትዮጵያ የግብርና ምርምር ኢንስቲትዩት በመጻረ ቃሉ ኤስ ኤንድ ሲ ተብሎ ከሚታወቀው የኔዘርላንድስ ኩባንያ ጋር የመግባቢያ ስምምነት ይፈራረማል። ስምምነቱ የኔዘርላንዱ ኩባንያ በጤፍ ላይ ምርምር እንዲያደርግና ከጤፍ የሚመረቱ ውጤቶችን ለዓለም ገበያ እንዲያስተዋውቅ የሚያስችለው ነበር። ይህን ተከትሎ 1400 ኪሎ ግራም የሚመዝኑ 12 ዓይነት ዝርያ ያላቸው የጤፍ አይነቶች ለምርምር ወደ ኔዘርላንድስ ኩባንያ ተላከ። የመግባቢያ ስምምነቱ ከተፈጸመ ከአምስት ወር በኋላ በጎርጎሮሳዊው ሐምሌ 2003 ዓ ም ማለት ነው፣ ኤስንሲ ኩባንያ በጤፍ ላይ የባለቤትነት መብት ወይም ፓተንት ማመልከቻ ለሚመለከተው የኔዘርላንድስ መስሪያ ቤት ያቀርባል። ማመልከቻው በጤፍ ዱቄትና ተያያዥነት ባላቸው ምርቶች አዘገጃጀት ላይ ኩባንያው በኔዘርላንድስ ብቸኛ የባለቤትነት መብት ያለው በመሆኑ ይሄው እንዲመዘገብለት የሚጠይቅ ነበር። ስሙን ሄልዝ ኤንድ ፐርፎርመንስ ኢንተርናሽናል ወይም ኤችፒኤፍአይ ወደሚል የቀየረው ኩባንያው ከአንድ ዓመት በኋላ ተመሳሳይ ይዘት ያለው ማመልከቻ ለአውሮፓ የባለቤትነት መብት ጽህፈት ቤት አስገብቷል። ማመልከቻውን ሲመረምር የቆየው የአውሮፓው ጽህፈት ቤት በጎርጎሮሳዊ 2007 ዓ ም የጤፍ አዘገጃጀት ሂደት የባለቤትነት መብቱን በኩባንያው ስም መመዝገቡን አሳውቋል። ኩባንያው ኢትዮጵያን ገሸሽ አድርጎ የባለቤትነት መብት ጥያቄውን በአሜሪካና ጃፓን ለማስመዝገብም ጠይቋል። ኤች ፒ ኤፍ አይ ኩባንያ መክሰሩን አውጆ በጎርጎሮሳዊ 2009 ዓ ም ቢዘጋም የጤፍ የባለቤትነት መብት ጉዳይ በዚያው አልተዳፈነም። የባለቤትነት መብቱ የኤችፒኤፍአይ ኩባንያ ዳይሬክተሮች ከነበሩት ግለሰቦች በአንዱ ወደ ተቋቋመ አዲስ ኩባንያ መዛወሩ የታወቀው ከዓመታት በኋላ በመብት ጥሰት በፍርድ ቤት ክስ ሲመሰረት ነው። ያንስ ሮስጀን የተባሉት እኚህ ግለሰብ ያቋቋሙት ኩባንያ አንሼንት ግሬን ይባላል። አንሼንት ግሬን የጤፍ የባለቤትነት መብቴ በሌላ የኔዘርላንድስ ኩባንያ ተጥሶብኛል በሚል ዘሄግ ኔዘርላንድስ ባለ ችሎት ክስ የመሰረተው የዛሬ ሶስት ዓመት ግድም ነው። ኩባንያው ጤፍ ለሌላ ምርትነት እንዲውል በሚያስችለው የአዘገጃጀት ሂደት ላይ የፈጠራ ባለቤትነት መብት እንዳለው በክሱ ላይ ጠቅሷል። ጤፍን ከሌላ ማንኛውም እህል ጋር ለመደባለቅ የድርጅቱ ፍቃድ እንደሚያስፈልግ በክሱ ላይ ያመለከተው ኩባንያው፣ ሆኖም ባክልስ የተሰኘው ድርጅት ይህንን ተላልፎ ተገኝቷል ሲል ወንጅሏል። ጉዳዩን ሲመለከት የቆየው ፍርድ ቤት ባለፈው ወደ 12 ቀን 2011 ዓ ም በዋለው ችሎት ተከሳሽን በነፃ እንዳሰናበታቸው የባክልስ ኩባንያ ማኔጂንግ ዳይሬክተር ሮናልድ ሜንቲንግ ተናግረዋል። ፍርድ ቤቱ አንሸንት ግሬን ያቀረባቸውን ሁለት የጤፍ የባለቤትነት መብቶች ህጋዊ አይደሉም ሲል ውሳኔ ማስተላለፉንም ገልጸዋል። ውሳኔው አንሸንት ግሬን ያቀረባቸው ክርክሮች መሰረት አልባ ሆነው ተገኝተዋል የሚል ነው። በዚህ አካሄድ የአንሸንት ግሬን የባለቤትነት መብት ህጋዊ ያልሆነ ነው ማለት ነው። ከፍርድ ቤቱ ውሳኔ በኋላ የአንሸንት ግሬን ሰዎች የባለቤትነት መብቶቹን ላይጠቀሙባቸው ይችላሉ ሲሉ ማኔጂንግ ዳይሬክተሩ ግምታቸውን ተናግረዋል። ለዚህም የድርጅታቸው ጠበቆች የፍርድ ውሳኔውን ለማስፈጸም በተንቀሳቀሱበት ወቅት ያጋጠማቸውን በምሳሌነት አንስተዋል። አንሸንት ግሬን ባቀረበው ክስ በመረታቱ የተከላካይ ወገን ለፍርድ ሂደት ያወጣውን ወጪ እንዲከፍል እንደተወሰነበት አስታውሰው፣ ነገር ግን ጠበቆቻቸው ከድርጅቱ ምንም ማግኘት አለመቻላቸውን ገልጸዋል። ተከሳሹ የባክልስ ኩባንያና ሚሊት ስፕሌትስ የተሰኘው አጋር ድርጅቱ ለፍርዱ ሂደት ያወጡት 130000 ዩሮ ባክኖ ቀርተዋል፣ ብለዋል። የጤፍ አዘገጃጀት የባለቤትነት መብት አለኝ የሚለው አንሸንት ግሬን በፍርድ ቤቱ ውሳኔ ላይ ይግባኝ የማለት መብት ቢኖረውም ሳይጠቀምበት ቀርቷል። ባለፈው ጥር ወር መጨረሻ ይግባኝ የማስገቢያ ቀነ ገደቡ መጠናቀቁን ተከትሎ የቀድሞ የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነርና በቅርቡ በአሜሪካ የኢትዮጵያ አምባሳደር ሆነው የተሾሙት አቶ ፍጹም አረጋ ደስታቸውን በትዊተር ገጻቸው ገልጸዋል። አቶ ፍጹም የፍርድ ቤቱ ውሳኔን ለኢትዮጵያ ድል መሆኑን መግለጻቸው በርካቶች ኢትዮጵያ ተነጥቀው የነበረው የጤፍ የባለቤትነት መብት ተመለሰላት እንዲሉ አድርጓቸዋል። የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ግን የፍርድ ቤቱ ውሳኔ ከኢትዮጵያ የጤፍ የባለቤትነት መብት ጉዳይ ጋር እንደማይገናኝ ጠቅሰው በርካቶች የተቀባበሉትን መረጃ አስተባብለዋል። ጠቅላይ አቃቤ ሕጉ ኢትዮጵያ መብቷን ለመጠየቅ ዝግጅት መጨረሷን ጠቅሰው በዓለም አቀፍ ደረጃ ለመሟገትም የሕግ ድርጅት መመደቧን አስታውቀዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ለማግኘት የጠቅላይ አቃቤ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑን በተደጋጋሚ ብንጠይቅም ገና መረጃ እያጠናቀርን ነው የሚል ምላሽ ከመስጠት በዘለለ ማብራሪያ ከመስጠት ተቆጥበዋል። ኢትዮጵያ የጤፍ የባለቤትነት መብትን ለማስመለስ የተለያዩ ሚኒስቴር መስሪያ ቤቶች የተካትቱበት ኮሚቴ አዋቅራ መንቀሳቀስ ከጀመረች ቆይታለች። የኢትዮጵያ የአእምሯዊ ንብረት ጽህፈት ቤትም ለኮሚቴው ሙያዊ ድጋፍ በመስጠት ሲሳተፍ ነበር። በጽሕፈት ቤቱ ጊዜያዊ የህዝብ ግንኙነት ዳይሬክተር የሆኑት አቶ ብሩክ ወርቅነ የመስሪያ ቤታቸውን ተሳትፎና የነበረውን እንቅስቃሴ በአጭሩ ያስረዳሉ። ይሄ በፓተንት እና ተያዥ የሆኑ ነገሮችን በቀጥታ የአእምሮ የንብረት ጉዳይ ስለሆነ ነው እንጂ አሁን የጤፍን ተገቢ ባልሆነ የፓተንት ምዝገባ የጤፍን እንደ ሀገር ነው የተያያዘው። ሲመራውም የነበረው ቀደም ብሎ የሳይንስና ቴክኖሎጂ ሚኒስቴር የነበረው አሁን ኢኖቬሽንና ቴክኖሎጂ ሚኒስቴር የነበረው ነው። እነሱ እሱ ጨምሮ የብዛሀ ህይወት፣ ውጭ ጉዳይ አግባብነት አላቸው የሚባሉ መስሪያ ቤቶች በሙሉ ከነሱ ኤክስፐርት ተዋቅረው ኃላፊዎች ተወጣቶ። በሀገር አቀፍ ደረጃ ኮሚቴ ተዋቅሮ ነበር ሲሰራ የነበረው። መረጃዎች ምናምን ግን ያው የእኛ መስሪያ ቤት ስራው ስለሆነ እያጠናከረ ይሰጥ ነበር። መጨረሻ ላይም ለጠቅላይ አጋቢ ተሰጥቶ ፓተንት አቶርኒ በመጋበዝ እንደዚህ ምክር መደረግ ያሉባቸውን ነገሮች ውይይት ተደርጎ ነበር። ያ እንደዛ እንዳለ ወደ መክሰሱ ለመግባት በፕሮሰስ ላይ እያለ ነው አሁን እነዚህ ሁለት ድርጅቶች እርስ በርስ ተካሰው አሁን ፓተንቱ ፍራሽ የተደረገው አቶ ዘሄግ ኔዘርላንድስ የሚገኘው ፍርድ ቤት ያስተላለፈው ውሳኔ ለኢትዮጵያ ይጠቅማል ይላሉ። ኢትዮጵያ የጤፍ አዘገጃጀት ሂደት በባለቤትነት መብት በተመዘገበበት በኔዘርላንድም ሆነ በሌሎች የአውሮፓ ሀገራት ተመሳሳይ ክስ ብትመሰረት ኖሮ እንዴት ትጠቀም እንደነበር ያብራራሉ። ክስ መሰረተን ውድቅ የምናስደርግበት ይሄ የጤፍ አዘገጃጀት የፓተንት ምዝገባ ከሱ ቢነጠቅም ወደ ፐብሊክ ዶሜን ነው የሚገባው። ኢትዮጵያን ጨምሮ ሌሎችም አሁን በጤፍ እናመርታለን የሚሉ ሌሎች አካባቢዎችም አሉ በዓለም ላይ እነሱ ሁሉ በዛ ሀገር፣ በተመዘገበበት ሀገር በነፃነት መሸጥ ይችላሉ። አሁንም የተደረገው ይኸው ነው። ኢትዮጵያ የጤፍ ምርቶቿን አሁን ወደዛ ወደ ኔዘርላንድ፣ ቤልጅየም የተመዘገቡ አምስት ሀገራት ውስጥ መላክት ትችላለች ውድቅ ስለተደረገ። አሁን ግን ይህን ለማለት የምችለው ኔዘርላንድ ብቻ ስለሆነ የእያንዳንዱ ሀገር ስለሆነ ያስመዘገበው ኔዘርላንድ ላይ ነው፣ ውድቅ የተደረገው ኔዘርላንድ። አሁን መላክ ይቻላል ማለት ነው። አንሸንት ግሬን የተባለው ኩባንያ የጤፍ ያዘገጃጀት የፈጠራ የባለቤትነት መብት በፍርድ ቤት ውድቅ በመደረጉ ኢትዮጵያ የጤፍ የባለቤትነት መብትን የምታገኝበት አግባብ እንደሌለ ጊዜያዊ ዳይሬክተሩ ያብራራሉ። ምክንያቱም የፓተንት ሕግ ውድቅ ሲደረግ ወደ ፐብሊክ ዶሜን ነው እንጂ ሌላኛው ፓተንት አያገኝም። ከሳሹም ራሱ ወይም ደግሞ አሁን ኢትዮጵያ የፓተንት ባለቤትነትን የኔ ነው ብላ ክሌም ማድረግ አትችልም። የተፈጥሯዊ ያሁን የእጽዋት ጤፍን እንደ ጤፍ እንደ አዝርነቱ አይደለም ፓተንት የሚሰጠው አይሰጥም። እሱ አሰራሩ ወይም ደግሞ አዘገጃጀቱ ነው። አዘገጃጀቱን ደግሞ ያ ድርጅት አዲስ ፈጠራ ነው የኔ የራሴ የፈጠራ ውጤት ነው ይህንን ማዘጋጀት ብሎ ወስዶ ነበርና ሌላ ሶስተኛ አሁን ሌላ ወገን ያ የኔ ነው ብሎ እንደ አዲስ ክሌም ማድረግና ፓተንት ማግኘት አይችልም የፓተንት ህጉ ይህንን ኢንተርቴን ማድረግ ስለማይችል በጤፍነቱ ግን ፓተንት አይሰጥም። ተፈጥሮ ሀብት ስለሆነ በተፈጥሮ ተዘርቶ የሚገኝ ስለሆነ ፓተንት የተገኘበት ከመብቀያው ጀምሮ እስከ ዝግጅት ድረስ እነዚህ እነዚህ ነገሮች አድርገን አዘገጃጀቱን እኛ አግኝተናል ብሎ ነው ያ ድርጅት ተገቢም ትክክልም ባይሆን የወሰደው። ስለዚህ ይህንን አሁን እኛ ሀገር ያንኑ ፕሮሲጀር ተጠቅሞ ነው ጤፍ ዝግጅት የሚደረገው። እሱ አዲስ ነው ብለን ለማስመዝገብ አንችልም። ኦልሬዲ ሌላ ሰው ወይም ሌላ ድርጅት ያንን አስመዝግቦት ስለነበረ። ባያስመዘግብ ኖሮ ኢትዮጵያ ቀደም ብላ የጤፍ አዘገጃጀት ሂደቱን ማስመዝገብ ይቻል ነበረ። እንደዚህ በትክክል አዲስነቱን ምናምን የሚያስፈልጉ ፕሮሲጀሮቹን አቅርቦ ይቻል ነበር። ያ ባለመደረጉ ይሄ ድርጅት አስመዘገበ። አሁን ተመልሶ አዲስነት አለው ብላ ኢትዮጵያ ማስመዝገብ የምትችልበት ክፍ ቦታ ወይም አግባብነት የለም ነው እያልኩ ያለሁት። በዚህ በፓተንት ሕግ ዙሪያ የዕለቱ ሳይንስና ቴክኖሎጂ መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።